የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ ጥር 15 2015 ዓ ም የአሜሪካ ድምፅ የአማርኛ ቋንቋ ዝግጅታችን ጀመረ ኢትዮጵያ ለዓለም አቀፍ የሰብአዊ መብቶች ተከታታዮች በሯን እንድትከፍት ተጠየቀ። የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተ ክርስቲያን ላይ ክደት ፈጽመዋል ያላቸውን አካላት ደሞዝ እንዲታገድ መወሰኑ ተገለጸ። የኮሚቴው አባላት የጣስ ነው ሕግ የለም ብለዋል። ይህንን በተመለከተ ዘርዘር ያለ ዘገባ ይኖረናል። አማራ ክልል ጀውሃና ሰንበቴ ላይ ግጭት አለ። እነዚህንና ሌሎች ዘገባዎችን ከዜናው በኋላ በሚኖረን የመጽሔቱ ክፍለ ጊዜ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር፣ አበባየው ገበያው በዌብና ማህበራዊ ገጻችን ፕሮዲውስ በማድረግ እንዲሁም በሁሉም ስፍራ ባሉ መላ ባልደረቦቻችን ስም አብረናችሁ እስከ ምሽቱ አራት ሰዓት እንቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የምሽቱን የዓለም ዜናዎች እናሰማቸው። ሰላም ጤና ስጥልኝ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። የዲሞክራቲክ ፓርቲ አባላት ስለ ምስጢራዊ ሰነዶች አያያዛቸው ባይደንን ተቹ። ምስጢራዊነታቸውን የሚያመለክቱ ምልክቶች የሰፈሩባቸው ተጨማሪ ሰነዶች መገኘታቸውን ተከትሎ በርካታ የዩናይት ስቴትስ ምክር ቤት የዲሞክራቲክ ፓርቲ አባላት በትላንትና ሁለት በሰጧቸው አስተያየቶች የፕሬዝዳንት ጆ ባይደንን የሚስጥራዊ ሰነዶች አያያዝ ተችተዋል። ከሲኤንኤን ቴሌቪዥን ጣቢያ ስቴት ኦፍ ዘ ኔሽን ከተሰኘው ፕሮግራም ጋር ቃለምልልስ ባደረጉበት ወቅት በጉዳዩ ላይ ያላቸውን አስተያየት የተጠየቁት ዲሞክራቱ ሴናተር ዲክ ደርባን ባይደን በሁኔታው ሊያፍሩ ይገባል ሲሉ ተችተዋል። ባይደን የሚሆኑ የቀድሞ ፕሬዚዳንት ዶናልድ ትራምፕ ምስጢራዊ ሰነዶች ከእጃቸው ሊገኙ አይገባም ያሉት ደርባን፣ ሆኖም የተገኘውም ሆነ የተከተለው ግን የሁለቱ በእጅጉ የተለያየ ነው ብለዋል። በባይደን የምክትል ፕሬዚዳንትነት ዘመን የተቀመጡ መሆናቸውን የሚጠቁሙ ምስጢራዊ በሚል የተለዩ ሰነዶች በዋሽንግተን ዲሲው የፔን ባይደን የጥናት ማዕከል የቀድሞ ጽሕፈት ቤታቸው ከተገኙ ወዲህ ከመኖሪያ ቤታቸው ተጨማሪ ስድስት ምስጢራዊ ሰነዶች መገኘታቸውንና ኤፍቢአይ መውሰዱን የባይደን የህግ አማካሪ ባለፈው ቅዳሜ በሰጡት አስተያየት አመልክተዋል። በሌላ ተያያዥ ርዕስ ትራምፕ የስልጣን ዘመናቸውን እንደ አውሮፓውያኑ ዘመን አቆጣጠር በ2021 ዓመተ ምህረት መጀመሪያ ካበቃ በኋላ ምስጢራዊ መሆናቸው ተለይቶ የተቀመጡ በመቶዎች የሚቆጠሩ ሰነዶችን ወደ መኖሪያ ቤታቸው መውሰዳቸውንና ሰነዶቹን እንዲመልሱም በመንግስት የቀረበላቸውን ጥያቄ ያለመቀበላቸውን ተከትሎ የፍርድ ቤት የፍተሻ ማዝዣ እንደወጣባቸው የፍትህ ሚኒስቴር አስረድቷል። ሁለቱም ቢሆኑ መከሰታቸው አሳዛኝ ነው ያሉት ሴናተር ደርባን ይሁንና የቀድሞው ፕሬዝዳንትና የአሁኑ ፕሬዝዳንት በጉዳዩ ላይ የሰጧቸው ምላሾች ከዚህ በላይ የተራራቁ ሊሆን አይችሉም ብለዋል። ባይደን በያዝነው ወር መጀመሪያ ላይ ጉዳዩን አስመልክቶ ለጋዜጠኞች ሲናገሩ ቡድናቸው በጣት የሚቆጠሩ ያሏቸውን ሰነዶች ከተሳሳተ ስፍራ ተቀምጠው ማግኘቱንና ወዲያውም ለሚመለከታቸው ክፍሎች ማስረከቡን መናገራቸው ይታወሳል። ሌላው ከዲሞክራት ፓርቲ ወገን የሆኑት የእንደራሴዎች ምክር ቤት አባሉ ሴናተር ጆ ማንሽን በበኩላቸው ትላንት እሁድ ለኤንቢሲው ሚት ዘ ፕሬስ የተሰኘ ፕሮግራም ሲናገሩ ባይደንም ሆኑ ትራምፕ ሁለቱም እንዲህ ባለ ሁኔታ ውስጥ መሆናቸው ለማመን የሚያዳግት ቢሆንም፣ ለፍርድ ከመቸኮላችን አስቀድመው ግን የተሰየሙት ልዩ መርማሪዎች እያደረጓቸው ያሏቸው ምርመራዎች መጠናቀቅ አለባቸው ብለዋል። በርሊን ወደ ዩክሬን ለመላክ እያነጋገሩ ያሉትን ሊዮፓርድ ሁለት የተባሉትን ጀርመን ሰር ታንኮች አስመልክቶ ቀጥተኛ ፍቃድ ባትሰጥም አገራቸው ያን ማድረግ የሚያስችላትን የአገሮች ህብረት በማሰባሰብ ላይ መሆኗን የፖላንዱ ጠቅላይ ሚኒስትር ተናገሩ። ጠቅላይ ሚኒስትር ሞቲየሽ ሞርቬንስኪ ዛሬ ለጋዜጠኞች በሰጡት አስተያየት ፖላንድ የጀርመንን ፍቃድ ተጠይቃለች፣ ነገር ግን የበርሊንን ይሁንታ መጠየቅ አስፈላጊነት ሁለተኛው ደረጃ ነው ብለዋል። ሊዮፓርድ ታንኮቹ ለዩክሬን መላክ እንዲችሉ በበርሊን መንግስት ላይ ሳናቋርጥ ግፊት እናደርጋለን ያሉት ሞርቬንስኪ። የጀርመኗ የውጭ ጉዳይ ሚኒስትር አናሊና ቤርቦክ በበኩላቸው ትላንት ለፈረንሳይ ቴሌቪዥን ጣቢያ ኤልሲአይ ሲናገሩ ፖላንድ የሊዮፓርድ ሁለት ታንኮችን ወደ ዩክሬን ለመላክ ፍቃድ ብትጠይቅ አገራቸው መንገድ አትዘጋባትም ብለዋል። ቤርቦክ ይህን አስተያየት እስከሰጡበት ጊዜ ድረስ ጀርመን የተባሉትን ታንኮች ራሷም ሆነች ከአሁን ቀደም ከጀርመን የገዙ ሀገሮች ወደ ዩክሬን እንዲልኩ ትፈቅድ እንደሆን ፍንጭ ከመስጠት ተቆጥባ ቆይታለች። የጠፋው ካሜሮናዊ ጋዜጠኛ ሞቶ የመገኘቱ ዜና ከባድ ቁጣ ቀሰቀሰ። የገባበት ሳይታወቅ የሰነበተው ታዋቂው ካሜሮናዊ የሬዲዮ ጋዜጠኛ ሞቶ መገኘቱን ይሰራበት የነበረው ጣቢያና ፖሊስ ትላንት አስታወቁ። ዜናው የተሰማው አንድ የመገናኛ ብዙኃን መብት ተሟጋች ድርጅት የተጠለፈው ሰው ተገድሏል ካለ በኋላ ነው። ማርቲኔ ዞጎ ያውንዴ የሚገኘው አምፕሊቱድ ኤፍኤም የተባለ የግል ራዲዮ ጣቢያ መራሄ ዲሬክተርና የታዋቂው ኢምቦትላጅ ወይም አጣብቅኝ የተሰኘው ዕለታዊ ፕሮግራም አዘጋጅና አቅራቢ ነበር። የ51 ዓመቱ አንጋፋ ጋዜጠኛ ታዋቂ ግለሰቦችን ሳያመነታ በስም እየጠራ በየጊዜው በሙስና ላይ ያተኮሩ ጉዳዮችን እያነሳ በፕሮግራሙ በማስተናገድ ይታወቅ ነበር። ካለፈው ማክሰኞ አንስቶ ግን የገባበት ሳይታወቅ በመቅረቱ ሲፈለግ ቆይቷል። የዞጎን ሞት ለኤፍፒ ያረጋገጡት ስማቸውን እንዳይጠቀስ የፈለጉ የፖሊስ ምንጭ መሆናቸውን የዜና አገልግሎቱ ዘገባ ጨምሮ አመልክቷል። በናይጄሪያ የተጠለፉ ተማሪዎችን ፍለጋው ቀጥሏል። ናይጄሪያ ውስጥ ባለፈው ሳምንት አርብ ከትምህርት ቤታቸው በታጣቂዎች ከተጠለፉ ስድስት ተማሪዎች መካከል ሁለቱ የተገኙ ሲሆን የተቀሩትን አራቱን ለማስለቀቅ አሰሳው ቀጥሏል። የጸጥታ ኃይሎች ቅዳሜ ያስለቀቋቸው ሁለቱ ተማሪዎች ከቤተሰቦቻቸው ጋር ተቀላቅለዋል። በሚቀጥለው ወር ምርጫ ለማካሄድ እየተዘጋጀች ባለችው ናይጄሪያ ባለፈው ሳምንት ውስጥ በተደጋጋሚ ሁከት ተከስቷል። ቲሞቲ ኦቢዜ ከዋና ከተማዋ አቡጃ ያስተላለፈውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። የናዛራዋ ክፍለ ሀገር የፖሊስ ኮሚሽነር ማያኪ መሐመድ ባባ ትናንት ለቪኦኤ በሰጡት ቃል የተጠለፉትን ተማሪዎች ለመፈለግ ወታደሮች፣ ፖሊሶች፣ የሲቪል መከላከያ አባላትና ነዋሪዎች በአካባቢው ያለውን ጫካ ሁለት ቀን ሙሉ አስሰዋል ብለዋል። ስድስቱ ተማሪዎች ዶማ ወረዳ ውስጥ የሚገኘው የአንደኛ ደረጃ ትምህርት ቤታቸው በመግባት ላይ ሳሉ ታጣቂዎች የጠለፏቸው ባለፈው አርብ ነው። በማዕከላዊና ደቡብ ምዕራባዊ ናይጄሪያ ማስለቀቂያ ለመቀበል ሰው በማገት የታወቁ የታጠቁ ቡድኖች ትምህርት ቤቶችን በተደጋጋሚ ኢላማ እያደረጉ ነው። ቀለፋው እንዳይቀጥል ለመከላከል በየትምህርት ቤቱ ጥበቃውን ማጠናከራቸውን የፖሊስ ኮሚሽነሩ ገልጸዋል። ከተጠለፉት ተማሪዎች ውስጥ ሁለት ሴቶች ልጆችን የጸጥታ ኃይሎች ያስለቀቁ ሲሆን የጤና ምርመራ ከተደረገላቸው በኋላ ከቤተሰባቸው ጋር ተቀላቅለዋል። የቀሩትን ለማስለቀቅ ብርቱ ጥረት በማድረግ ላይ ነው። ተጠርጣሪዎቹ ደን ውስጥ ይዘዋቸው ገብተዋል። እንዲህ ያለው ድርጊት እንዳይደገም በሁሉም ትምህርት ቤቶች ጸጥታ ጠባቂዎች መድበናል። የተባበሩት መንግስታት ድርጅት እንዳለው ናይጄሪያ ውስጥ እንደ አውሮፓውያን አቆጣጠር ከ2020 ዓ.ም መጨረሻ ወዲህ በተለይ በሰሜኑ የሀገሪቱ ክፍል ከ1500 በላይ ተማሪዎች ተጠልፈዋል። አብዛኞቹ ከአጋቾቻቸው ጋር ድርድር እየተደረገ ሲለቀቁ አንዳንዶቹ አሁንም አልተገኙም። ናዛራዊ ክፍለ ግዛት ውስጥ አርሶ አደሮችና አርብቶ አደሮችም በተደጋጋሚ በመሬትና ውሱን በሆነው የአካባቢው የተፈጥሮ ሀብት በተያያዘ በተደጋጋሚ ሲጋጩ ይስተዋላል። ናይጄሪያ ከጥቂት ሳምንታት በኋላ እንደ አውሮፓውያን አቆጣጠር በሚቀጥለው የካቲት 25 ቀን የምታካሂደው ምርጫ እየተቃረበ ነው። ባለስልጣናቱ ከወዲሁ ሁከቱን ለማብረድ ጥረት እያደረጉ ነው። በእጩዎች የምረጡኝ ዘመቻም በዋናነት የሚነሳው የጸጥታው ጉዳይ ነው። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የሰዓቱን ያለም ዜና ነው። ባለፈው ሳምንት በሰሜናዊ ቡርኪና ፋሶ በታጣቂዎች ታግተው የነበሩ 66 ሴቶችና ህጻናት መለቀቃቸውን የሀገሪቱ ብሔራዊ የዜና ማሰራጫ አስታወቀ። እንደ አውሮፓውያን የዘመን አቆጣጠር ከ2015 ዓ ም ከጎረቤት ማሊ የተስፋፋውን አደገኛ እስላማዊ ጽንፈኞች ጥቃት እየተጋፈጠች ባለችው ቡርኪና ፋሶ ይህን መሰል የጅምላ አፈና ከአሁን ቀደም ታይቶ የማይታወቅ ነበር። ከሳምንት በፊት ነበረ በሰሜናዊ ቡርኪና ፋሶ ሳህል ክልሏ ሱም ግዛት ከአርቢንዳ ወረዳ ውስጥ ከሚገኙ ሁለት መንደሮች ወጣ ካለ ስፍራ ታጣቂዎች ቁጥቋጦ ውስጥ ፍራፍሬና ቅጠላቅጠል ለቀማ ላይ የነበሩትን ሴቶችና ልጆቻቸውን አግቶ የወሰዱት የጸጥታ ኃይሎች ባካሄዱት የነፍስ አድን ዘመቻ 27 ታዋቂ ሴቶችና 39 ህጻናት፣ እንዲሁም ወጣት ልጃገረዶች ከአጎራባቹ ግዛት ከሚገኝ ስፍራ አግኝተዋቸዋል። የጣሊያኑ የውጭ ጉዳይ ሚኒስትር የካይሮ ጉዞ በፍልሰተኞችና በኃይል ምንጭ ጉዳዮች ላይ የተነጣጠረ ነው ተባለ። ሜዲትራንያን ባህር አቋርጦ የሚመጣውን ፍልሰተኛ ለመግዛትና የኃይል ምንጫቸውን ይዞታ በማጠናከሩም ረገድ አገራቸው ግብፅን ሁነኛ አጋሯ አድርጋ እንደምታያት የጣሊያኑ የውጭ ጉዳይ ሚኒስትር ትላንት ውድ ተናገሩ። ግብጽ እንደ አውሮፓውያኑ የዘመን አቆጣጠር ከ2016 አንስቶ ድንበሯን አቋርጠው የሚፈልሱ ስደተኞችን ያሳፈሩ ጀልባዎች ከሰሜናዊ ባህር ዳርቻዎቿ እንዳይነሱ ብታደርግም በሊቢያ በኩል ወደ አውሮፓ የሚያመሩ ዜጎቿ ቁጥር ግን በከፍተኛ መጠን ጨምረዋል። ባለፈው የአውሮፓውያኑ 2022 ብቻ 20542 ግብፃውያን ጣሊያን ሲገቡ ይህ አሃዝ ከዚያ ሁለት ዓመት በፊት በ2020 ዓ ም ግን 1264 ነበር። ይህም መሀዝ በጣሊያን የሀገር ውስጥ ጉዳይ ሚኒስቴር የታተመ መረጃ እንዳመለከተው ወደዚያች ሀገር ከፈለሱ ስደተኞች በቁጥር በሀገር ደረጃ ትልቁ ነው። ከግብፅ ዋቻቸው ጋር በሰጡት ጋዜጣዊ መግለጫ ወቅት ስደተኞች ጣሊያን ውስጥ ትምህርት እንዲማሩና ስልጠና እንዲከታተሉ የሚያግዝ የገንዘብ ድጋፍ የሚሰጥ የሙከራ ፕሮጀክትን አስመልክቶ የተናገሩት ታጃኒ የሰጡት ተጨማሪ አሃዛዊ መረጃ ግን የለም። ታጃኒ ያክለውም የሊቢያውን ቀውስ ለመፍታት ወደ ምርጫ ለሚያመራና አዲስ ህገ መንግስት እንዲቀረጽ ለሚያዘጋጅ መፍትሄ ጥሪ አሰምተዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በ22፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 15 2015 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችን እንወሰዳችሁ። በአብይ ርዕሰ ዘገባችን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የጸጥታ ጉዳዮች ላይ መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። ብሊንከን በአፍሪካ ሕብረት የሚመራው የሰሜን ኢትዮጵያው የሰላም ሂደት ጥሩ እርምጃ ማሳየቱን በውይይታቸው ላይ ማንሳታቸውን በመግለጫው ላይ ተጠቅሷል። ኢትዮጵያ በጦርነቱ ወቅት የተከሰቱ የመብቶች ጥሰቶችን ለመመርመር እንዲቻል ዓለም አቀፍ የሰብአዊ መብቶች ተከታታዮች እንዲገቡ እንድትፈቅድም ብሊንከን ጥሪ አቅርበዋል። ይህ በእንዲህ እንዳለም በዛሬው እለት ወደ ስልሳ የሚጠጉ ሲቪል ማህበረሰብ ድርጅቶች አባላት ወደ ትግራይ ክልል ተጉዘው በክልሉ ስላሉ ሰብአዊና ቀውስና ተያያዥ ጉዳዮች ከትግራይ ክልል ከነሱ ጋር አብረው ከሚሰሩ ጋር እንደተወያዩ ለማወቅ ተችሏል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የጸጥታ ጉዳዮች ላይ መነጋገራቸውን የመስሪያ ቤታቸው ቃል አቀባይ ኔድ ፕራይስ አስታውቀዋል። ጥር 13 ቀን 2015 ቅዳሜ ዕለት የተደረገው የባለሥልጣናቱ ውይይት ትኩረቱን የሰሜን ኢትዮጵያው የሰላም ሂደት አተገባበር ላይ አድርጓል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጥቅምት 23 ቀን 2015 ዓ ም በኢትዮጵያ መንግሥትና በህወሓት መካከል በፕሪቶሪያ በተፈረመው ግጭትን የማቆም ስምምነት መሰረት የኤርትራ ሰራዊት ከትግራይ ክልል መውጣት መጀመርን ጨምሮ የሰላም ስምምነቱ አተገባበር ጥሩ እርምጃ እያሳየ እንዳለ ገልጿል። የውጭ ጉዳይ ሚኒስትሩ በሰላም ስምምነቱ አተገባበር ላይ የታዩት አዎንታዊ እርምጃዎች በሰሜን ኢትዮጵያ ዘላቂ ሰላም ለማረጋገጥ ወሳኝ በመሆናቸው በበጎ እንደሚያዩቸው መናገራቸውንም መግለጫው ያሳያል። በጦርነቱ የተፈጸሙ የመብቶች ጥሰቶችን ማየት ይቻል ዘንድ ኢትዮጵያ ለዓለም አቀፍ ሰብአዊ መብቶች ተቆጣጣሪዎች በሯን እንድትከፍትም ብሊንከን ጥሪ አቅርበዋል። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያው ጦርነት የተፈጸመው የሰብአዊ መብቶች ጥሰቶችን የሚያጣራ ቡድን ማቋቋሙ የሚታወሰው ነው። የኢትዮጵያ መንግስት እርምጃውን ተቃውሞታል። በሰሜን ኢትዮጵያ መረጋጋትን ለመፍጠር እየተካሄደ ያለውን በአፍሪካ ሕብረት የሚመራው የሰላም ሂደትን ለመደገፍ አሜሪካ ቁርጠኛ መሆኗንም የውጭ ጉዳይ ሚኒስትሩ ለኢትዮጵያው ጠቅላይ ሚኒስትር አረጋግጠውላቸዋል። ከዚህ በተጨማሪ ሁለቱም ባለስልጣናት በኦሮሚያ ክልል ያለው አለመረጋጋት በሚቋጭበት ሁኔታ ላይም ተወያይተዋል ይላል ኔድ ፕራይስ የሰጡት መግለጫ። በባለስልጣናቱ ውይይት ላይ የኢትዮጵያ መንግስት ያለው ነገር የለም። የኤርትራ ሰራዊት ከተለያዩ የትግራይ ክልል ከተሞች እየወጣ መሆኑን የዓይን እማኞችን ጠቅሰን አርብ ዕለት መዘገባችን ይታወሳል። የኤርትራን ባንዲራ በመኪኖቻቸው ላይ የሰቀሉት ወታደሮች ከአድዋ፣ አክሱም እና ሽረ እንዳስላሰ ከተሞች አርብ ጥር 12 ቀን 2015 ዓ.ም መውጣት መጀመራቸውን ነዋሪዎቹ ገልጿል። ሮይተርስ ያነጋገረው አንድ የሰብአዊ እርዳታ ሰራተኛ ግን በመቶዎች የሚቆጠሩ የኤርትራ መኪኖች ከሽረ ሲወጡ ማየቱን ጠቅሶ ሆኖም ግን የተወሰኑ የኤርትራ ወታደሮች በከተማዋ እንደቀሩ ተናግሯል። የወታደሮቹ ከሽረና አካባቢው መንቀሳቀስ ኤርትራ ሰራዊቷን ከትግራይ ማስወጣት መጀመሯ ይሆን አሊያም የሰራዊቷን ቦታ ለመቀያየር በግልጽ የታወቀ ነገር የለም ይላል ሮይተርስ በዘገባው። ሮይተርስ አክሎም ባለፈው ወር የአይን እማኞችና አንድ የኢትዮጵያ ባለስልጣን የኤርትራ ሰራዊት ከሽረና ከሌሎች ሁለት የትግራይ ከተሞች እየለቀቀ እንደነበር ቢያስታውቁም በኋላ ላይ እንደታየው ግን ብዙዎቹ እዛው ቆይተዋል ይላል። የኤርትራ የኢንፎርሜሽን ሚኒስትር የማነ ገብረ መስቀል የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪ ሬድዋን ሁሴንና የህወሀት ቃል አቀባይ ጌታቸው ረዳ በዚህ ጉዳይ ላይ አስተያየት እንዳልሰጡትም የዜና ምንጩ ጠቅሷል። በሌላ ዜና ወደ ስልሳ የሚጠጉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች አባላት በዛሬው ዕለት ወደ ትግራይ መጓዛቸውን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታውቋል። የምክር ቤቱ ዋና ዳይሬክተር አቶ ሄኖክ መለሰ የጉዞ ዓላማ ምን እንደሆነ ለአሜሪካ ድምፅ ገልጿል። አንደኛ ከሁለት ዓመት በላይ በትግራይ የሚገኙ የሲቪል ማህበረሰብ ድርጅቶችና አዲስ አበባ ቤዛ አድርገን የምንገኝ የሲቪል ማህበረሰብ ድርጅቶች ምንም አይነት ግንኙነት አልነበረም። ስለዚህ አንደኛው ይህንን ግንኙነት መልሶ መፍጠር ነው። ሁለተኛው የሲቪል ማህበረሰብ ድርጅቶች አሁን ያሉበትን ሁኔታ ከነሱ ቀርበን መረዳት ነው። ያሉበት ሁኔታ ምን ይመስላል? ምን እየሰሩ ነው? ምን ችግሮች አሉባቸው? የሚል ነገር ነው። ሶስተኛው እንግዲህ በክልሉ ያለውን የሰብአዊ ድጋፍ እንግዲህ መቀኑን በዚህ ሆ ተገኝተን ከሲቪል ማህበረሰብ ድርጅቶች ማዳመጥ መስማትና ከዚህ ደግሞ እንደ ግብአት የሚሆኑ ነገሮች ካገኘን በኋላ በተለይ ለድጋፉ መላሽ መስጠት የሚያስችሉ አደረጃጀቶችን መፍጠር መድረስ ነው። ከትግራይ ሲቪል ማህበረሰብ አባላት በክልሉ ስላለው ሁኔታ ማብራሪያ እንደተሰጣቸውም አቶ ሄኖክ ተናግረዋል። በጣም ያማረ አቀባበል ነው የተደረገልን። በውይይቱ የተነሱት ነገሮች ወደፊት የሚያመላክቱ ነገሮች እንጂ ወደኋላ ቁስል እያነሱ የመወያየት ነገር አልነበረም። በጣም በበሰለና በሰከነ መልኩ ሁኔታዎችን እንድንገነዘብ ያለውንም ሁኔታ ያለውን የሰብአዊ ቀውስ መጠን አስረድተውናል። ይህንን ነው የሚመስለው በዋነኝነት እና ወደፊት እንዴት አድርገን ተባብረን ልንሰራ እንደምንችል ያየንበትና አንዳንድ ይህም ደግሞ የሲቪል ማህበረሰብ ድርጅቶችም ራሳችንንም እየተመለከትንበት ነበረ ይቻል። ከስብሰባውም በኋላ አንድ የአይዲፒ ሳይት ጎብኝተናል። በጎበኘነውም ሳይት በርካታ የሆኑ ህጻናቶች፣ አረጋውያን፣ ሴቶች በጣም ብዙ አንድ ችግር ያለባቸው መሆኑን በማየትም ጭምር ተረብተናል። እነሱ የሚያነሱት እንግዲህ ተባብረን በዋነኝነት ይህን ችግር እንዴት አድርገን እንቀርፍ እንችላለን የሚል ገንቢ የሆኑ ምክክሮች ነው የነበሩ በዋነኝነት እሱ ነው። ሁለተኛው ደግሞ አሁን የተጀመረው የሰላም ሁኔታ እንዴት ነው ማገዝ የሚቻለው ማጥናት የሚቻለው የሚሉ ነገሮች በውይይቱ ተነስተዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አባላት በመቀለ ከተማ የአንድ ቀን ጉብኝታቸውን አጠናቀው ማምሻውን ወደ አዲስ አበባ ተመልሷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። የሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የሰማችሁት። የአብይ ርዕስ ዘገባችንን ነበር። ወደሚቀጥለው ዘገባችን ደግሞ እንወሰዳችሁ። በአማራ ክልል በኦሮሞ ብሔረሰብ ዞን ሰንበቴ ከተማና አካባቢው ዛሬ በመሳሪያ የታገዘ ግጭት እንደነበር የዞኑ ዋና አስተዳዳሪ አህመድ አሊ ለአሜሪካ ድምጽ ገልጸዋል። ከትላንት በስቲያም ሰሜን ሸዋ ዞን ውስጥ ጀውሃ ላይ ሌላ ግጭት እንደነበር ተሰምቷል። የሰንበቴው ግጭት የተቀሰቀሰው የጀውሃውን ሁኔታ ለመቆጣጠር ጥረት እየተደረገ ባለበት ወቅት መሆኑን ያመለከቱት አቶ አህመድ ሀሊ መንስኤውና የደረሰውን ጉዳት አስመልክቶ መረጃ እንደሌላቸው ተናግረዋል። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ግዛቸው ሙሉነህ በጉዳዩ ላይ የክልሉ መንግስት እየተነጋገረ መሆኑን አመልክተዋል። መስፍን አራጌ በዚህ ላይ ተጨማሪ ዘገባ አለው። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ለአሜሪካ ድምጽ በሰጡት አጭር መግለጫ ግጭት ሲሉ የጠሩት የተኩስ ልውውጥ ከኦሮሞ ብሔረሰብ ዞን ዋና ከተማ ከሚሴ 60 ኪሎ ሜትር ላይ በምትገኘው ሰንበቴ የከተማ መቀስቀሱን አረጋግጠዋል። በሰሜን ሸዋ ዞን የፍራታ ግድም ወረዳ ሰር ባለችው ጀዋሃ ቀበሌም ከትናንት በስቲያ ተመሳሳይ ግጭት ተፈጥሮ እንደነበር ጠቁመዋል። ችግሩ መጀመሪያ ጀዋሃ ላይ ነው የተፈጠረው። ለሁለቱም ቀን የማረጋጋት ስራ ክልሉ መንግስት ጋር ሆነን እየሰራን ነበረ። ዛሬ ደግሞ ሌላ ግጭት በተለይ ሰንበቴ ከተማ ላይ ተፈጥሯል ግጭቱ መንስኤ ምንድነው ምን ጉዳት ደረሰ የሚል ጉዳዮችን ለመገምገም እንግዜ የሚፈልግ ነው የሚሆነው እሱ አሁን ግን ግጭቱን ለመቆጣጠር የፌዴራል ኃይልም እንዲገባ ከክልል መንግስቱ ጋር እየተነጋገርን ነው ፌዴራል ፖሊስ እና መከላከያ ገብቶ አካባቢን ሲያረጋጋ ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራ ነው ያለ ነው። ግጭቱ በማንና ማንዋቅ መካከል ነው አሁን ተፈጠረ የሚባለው? ግጭቱ ያለው በጸጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶችን ወደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቆም ስራ ላይ ነው እየሰራን ያለ ነው። እሱ ወደፊት ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመ በግጭቶቹ የደረሰውን ጉዳትና ጥፋት እያጣሩ እንደሚገኙ አስተዳዳሪው ተናግረዋል። ሰላም ለማስፈን እየተደረገ ስላለው ጥረት አቶ አህመድ እንዲህ ብለዋል። አሁንም የተፈጠረውን ችግር መንግስት በመቆጣጠር ጥረት እያደረገ ነው። የዞኑም አስተዳደር ከሚመለከተው የክልል መንግስት፣ የፌዴራል አካላት ጋር እየሰራን ነው። አባቶችም ከፍተኛ ጥረት እያደረጉ ነው። ስለዚህ ታክሱ ቁሞ ምክንያቶችን አይተን መፍትሄ መስጠት እንድንችል እኛም ህዝቡ ባለበት እየተረጋጋና ከመንግስት ጋር በቅርበት እንዲሰራ አሁን ቀደም በዚሁ መንገድ አካባቢውን ለማረጋጋት ከአንድ አመት በላይ በሰላም እንዲቆይና የልማት ስራዎችን እንዲሰራ እድል ፈጥሮለታል። ሰላሙና አሁንም በወደ ሰፊነት ያሉ ችግሮችን መንግስት ጋር ተቀራርቡ በመስራት እንዲፈታ በመንግስት በኩል የሚተላለፈውን መልእክት ይሰማል እና በተለይ ለማረጋጋት የሚገቡትን ሀይል ደግሞ ተቀብሎ እንዲያስተናግድ ነገሮች በሰላማዊ መንገድ እንዲፈቱ እንዲያደርግ ነው። ከፍተኛ ጥረት የሚያደርጉ አሉ። በተለይ ግጭቱ እንዳይስፋፋ ወደ ህዝቡ እንዳይገባና በሁሉም አቅጣጫ እንዳይፈጠር የሚደረግ ጥረት አለ። ይህ መጠናክሎ እንዲቀጥልና ያም በእኛ በኩል ሌት ተቀን እየሰራን ነው። በእርግጠኝነት አሁን በአጭር ጊዜ ቁጥጥር ስር ይውላል የሚል እምነት ነው ያለን የመከላከያ ሀይልም የፌደራል ፖሊስም ስላለ፣ ሚዲያው አካባቢ በተለይ ተጨባጭ አልሆኑ መሰረት የሌላቸው ከሁሉም ወገን ያሉ ስሜቶችን እና ችግሮችን ምክንያቶችን እንዳልተረዳ አንዳንድ ሶሻል ሚዲያ የሚደረግ እንዲህ አይነት ነገሮች የበለጠ ችግሩን ከማባባስ ውጭ መፍትሄ፣ አሁንም መፍትሄው እኛን ላነሱ ሳንባባል ችግሮችን መለየት ነው። መፍትሄ በወንድማማችነት በአንድነት ችግሩን መፍተት ነው። ሚዲያውም እዚህ ላይ እንዲሰራ በዚህ አጋጣሚ ያስተላልፋለሁ። በጀዋሃ አካባቢ ስለተቀሰቀሰው ግጭት ወደ ኤፍራታ ግድም ወረዳ ዋና አስተዳዳሪ ሰለሞን አልታይ የማምሻውን ስልክ ደውዬ ነበር። የተኩስ ልውጡ በአካባቢው እንደቀጠለ መሆኑን ገልጸው ዝርዝር መረጃ ለመስጠት አመቺ ሁኔታ ላይ አለመሆናቸውን ነግረውኛል። የተኩስ ልውጡ የተካሄደው በታጣቂዎችና ክልሉ ልዩ ኃይል መካከል ነበር ያሉ አንድ የሰንበቴ ከተማ ነዋሪ ስለ መንስኤው የሚያውቁት ነገር እንደሌለ ገልጸዋል። ሌላ የጀዋሃ ከተማ ነዋሪ ደግሞ የትናንት በስቲያውን ግጭት ያስተናገደችው ጀዋሃ ዛሬም ግጭቱ ተባብሶ እንደቀጠለባት ለአሜሪካ ድምፅ አመልክተዋል። በግጭቱ ውስጥ የአማራ ክልል ልዩ ኃይል ከመገለጹ በስተቀር የእርስ በርስ ግጭት በሚል ከመንግስት በኩል ተደጋግሞ ይሰጣል ያሉትን ምክንያት ጀዋሃ አቅራቢያ እንደሚኖሩ የጠቆሙ አስተያየት ሰጪ እንደማይቀበሉ ተናግረው በአካባቢው እየደረሰ ነው ያሉትን የህይወት መጥፋት አካ የአካል ጉዳትና ንብረት ውድመት ለማስቆም መንግስት ቁርጠኛ እንዲሆን ጠይቀዋል። ስለ ጀውሃና ሰንበቴ ማብራሪያ እንዲሰጡ የተጠየቁት የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ግዛቸው በሎነ የክልሉ ከፍተኛ አመራር በሁኔታው ላይ እየመከረ መሆኑን ተናግረዋል። ከሰንበቴ ከተማ በተጨማሪ በአጣዬና ሸዋሮቢት አካባቢዎችም አልፎ አልፎ ተኩስ እንደሚሰማ የአሜሪካ ድምጽ ምንጮች ጠቁመው ይህ ዘገባ እስከተጠናክረበት ዛሬ ከሰዓት በኋላ አስራ ሁለት ሰዓት ድረስ ከደሴ ወደ አዲስ አበባ ከአዲስ አበባ ወደ ደሴ የሚንቀሳቀሱ ተሽከርካሪዎች ሸዋሮቢትና ከሚሴ አካባቢዎች መቆማቸው ተሰምተዋል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። አድማጮች በመግቢያችን ላይ ያስተዋወቅ ናችሁ የጠቅላይ ቤተ ክህነት አስተዳደር ጉባኤን መግለጫ በተመለከተ የተሰናዳው ዘገባ እየተጠናቀረ ነው፣ እንደደረሰን እናቀርባለን። እሱ እስከሚደርስ ተከትሎ የያዝነውን ዘገባ እናስደምጣችኋለን የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ሰሞኑን ወደ ኦሮሚያ ክልል የወለጋ ዞን ከተሞች ተገኝተው ከነዋሪዎች ጋር ውይይት አድርገዋል በዚህ ውይይት ላይ የተሳተፉ ነዋሪዎች ለአሜሪካ ድምፅ እንደገለጹት በአብዛኛው በውይይቱ ላይ የተነሳው ከጸጥታ ጉዳይ ጋር የተያያዘ መሆኑን ተናግረዋል ፀሐይ ዳምጠው ዝርዝር አላት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ሰሞኑን ከአካባቢው ነዋሪዎች ጋር የጸጥታ ችግርን በተመለከተ ውይይት ካደረጉባቸው ከተሞች ውስጥ አንዱ በሆነው ቀለም ወለጋ ደንብዶሎ ከተማ ውስጥ ነዋሪ መሆናቸውን የተናገሩት አንድ ግለሰብ ባለፈው ሳምንት ሐሙስ ዕለት ስለተደረገ ውይይት ስገልጹ መሪንኩኒ ዮ ይህ ውይይት የእውነት ከሆነ መንግስትም ለውይይት ዝግጁ መሆኑ ከልቡ ከሆነ እጅግ በጣም ጥሩ ነው። ይህንን የሚቃወም አካል የለም። በዚህ ሀገር ውስጥ በሰላማዊ መንገድም የሚታገሉ የፖለቲካ ፓርቲዎችም ሆኑ ታጥቀው የሚንቀሳቀሱ ቡድኖች በተለያዩ ጊዜ መንግስት ዝግጁ ከሆነ ለሰላም ድርድር ዝግጁ ነን ሲሉ ይሰማሉ። ይሁን እንጂ እንዲያሉ ችግሮች ለመፍታት በቀላሉ አይሆንም። ምክንያቱም በመንግስት ውስጥ ሆነው ሰላም የማይፈልጉ አካላት አሉ። ነገር ግን እኛ እንደ ነዋሪ የምንፈልገው ሰላምና ሰላም ብቻ ነው። በተለይ በዚህ ሀገር ውስጥ እንደ ቄለም ወለጋ ከባድ ችግር እያሳለፈ ያለም ዞን ያለ አይመስለኝም። በተለይ ብዙሃኑ ወለጋ የሚል ስም ከተነሳ ይፈራሉ። እኛ የችግሩን ገፈት እየቀመስን እየኖርን ነው። አሁንም የሰላሙ ጉዳይ በአንድ ቀን ውይይት የሚፈታ አይደለም። የሰላም አየር መተንፈስ ናፍቆናል። እናት ልጇን ከቤት ውጭ መላክ ከባድ ሆኖባታል። ሰርቶ መኖር፣ ቤተሰብ ማስተዳደር ከብዷል። ኑሮ በራሱ ሰላም ሲኖር ነው። እናም መንግስት በተግባር እንዲያሳየን እንፈልጋለን ነዋሪዎቹ በየመድረኩ ያነሱት አሁን እየታየ ያለው የሰላም ችግር በሰላማዊ መንገድ መፍትሄ እንዲበጅለት መሆኑን ነው። በመድረኩ የተሳተፉ መሆናቸውን የጠቀሱት የምስራቅ ወለጋ ነዋሪ የገለጹት ዋይ ነገኛረት ሀዋስን ወንተ ንጋፈቴ ሀዋስን የሮ ባዬ ሚዳማረ ጅራ ኬሱማ ሞ ሀዋስ ሊጦሮኒያ ረጅብ ጉኒ ረኮ ነገኛትን ሙዳማረ ጅራ ህዝቡ የጠየቀው ስለ ሰላም ጉዳይ ነው። ህብረተሰቡ እየተጎዳ ነው። በተለይ ምዕራብ ኦሮሚያ ያለው ህዝብ በሰላም እጦት ምክንያት ውጥረት ውስጥ ነው። እናም መንግስት ይህንን እንዴት እየተመለከተ ነው በማለት ተጠይቋል። ከመድረክ የተሰጠው መልስም የህዝቡ መጎዳት ለመንግስትም ጉዳት ነው። ስለዚህ በሰላም ችግር ከቄው የተፈናቀለ ህዝብ ወደ ቄው እንዲመለስ ድጋፍ ማድረግ፣ በየቦታው ተጠልሎ ላለም ወደ ቄው እስኪመለስ ድረስ መርዳት፣ እናም ሰላም እንዲሰፍን እንሰራለን ተብሏል። ሌላው በአለመግባባት የተፈጠረውን ችግርስ ለምን እንደ ሰሜኑ አካባቢ በመነጋገር አይፈታም ሲሉ ህዝቡ ጠይቀዋል። ከመድረክ ደግሞ የተመለሰው ምላሽ መንግስት ለመነጋገር ዝግጁ ነው ተብሏል። እኚህ ነዋሪ አያይዘውም የጸጥታው ችግር መፍትሄ እንዲሰጠው በውይይቱ ላይ ተደጋግሞ መነሳቱን ገልጸውልናል። በአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር አቶ ሰለሞን ተፈራ እንዲህ ያሉ ውይይቶችን በበጎ እንደሚመለከቱ ይናገራሉ። ሆኖም ውይይቱ ወደ ተግባር መቀየር አለበት ይላሉ። ሁለት አካላቶች ያልተግባቡ አካላቶች መሀል ሁለቱም ለአራት አመታት ለሶስት በሀይል አሳካለሁ ብሎ ያሰበን ነገር በሀይል እንደማይሳካ እና ከጊዜ ወደ ጊዜ ይሄ የዜጎች ነቱ የሰዎችን የዜጎች ስቃይ የሕዝብ ስቃይ እየጨመረ የሆኑ ማንም አካል የምረዳ ጉዳይ ነው እና እነሱን የምረዱ ጉዳይ መንግስትም እንደ መንግስት ይሄ ነገር እንደምረዳ እና ሁለተኛ ደግሞ ይሄ በሰላም መንገድ ውጪ በጦርነት መፍታት እንደማይቻል እና የሰላም መንገድ ሰላም ብቻ መሆኑን እና ለዚህ ደግሞ የፖለቲካ ንግግር ወይም ፖለቲካ ዳይሎግ ማድረግ ወሳኝ ጉዳይ ብዬ አስባለሁ። ይህን ለማድረግ ደግሞ መጀመሪያው መቀመጥ ያለበት ሁለቱ መከላቶች መተማመን፣ አንዱ አንዱ ላይነት መኖር ነው። በአካባቢው ባለው የጸጥታ ችግር ምክንያት ጉዳት መድረሱን ዜጎች መፈናቀላቸውንና ለዝርፊያ መጋለጣቸውን በውይይቱ የተሳተፉ የአካባቢ ነዋሪዎች አንስተዋል። ለዚህም መንግሥት አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። ከሰላም ጉዳይ ጋር ተያይዞ ለተነሱ ጥያቄዎች ምላሽ የሰጡት ርዕሰ መስተዳደር አቶ ሽመልስ አብዲሳ መንግሥት ዘላቂ ሰላም ለማምጣት እየሰራ እንደሚገኝ ገልጸው ኅብረተሰቡም ለዚሁ ስኬት በጋ ጋር እንዲቆም ጠይቀዋል። ሰላምን ለማረጋገጥ ችግሮችን በውይይትና በንግግር በሰላማዊ መንገድ ለማጠናቀቅ የኦሮሚያ ክልል መንግስት የጽና አቋም እንዳለው የገለጹት አቶ ሽመልስ ይህንን አቋም ተግባራዊ ለማድረግ መንግስት ዝግጁ መሆኑን አረጋግጠዋል ስሉ የአገር ውስጥ የመንግስት ሚዲያዎች ዘግበዋል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንክን ከጠቅላይ ሚኒስትር አብይ አህመድ ጋር ሰሞኑን በስልክ ባደረጉት ውይይት በኦሮሚያ ክልል እየተካሄደ ያለውን ግጭትና አለመረጋጋት ለማስቆም መነጋገራቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። አድማጮች እየተሰናዳ መሆኑን የገለጽንላችሁ ዘገባ ደርሶናል። የጠቅላይ ቤተ ክህነት አስተዳደር ጉባኤ በቤተ ክርስቲያን ላይ ክህደት የፈጸሙ ያላቸው አካላት ደሞዝ እንዲታገድ መወሰኑ ተገለጸ። ጉባኤው ትላንት በወሊሶ ከተማ በህገ ወጥ መንገድ ጳጳሳትን በመሾም ቤተ ክርስቲያንን የማፍረስ ወንጀል ፈጽመዋል ያላቸው አካላት በተቋም ውስጥ የሚገለገሉባቸው ቢሮዎችና ማረፊያ ቤቶች በአግባቡ እንዲጠበቁም ትዕዛዝ ሰጥቷል። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አካላት አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ነው ያሉትንም አስረድተዋል። በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የሕዝብ ግንኙነት ኃላፊ መርዳ ረጋሳ በበኩላቸው ድርጊቱ የቤተ ክርስቲያንን ህግ የጣሰ ነው ብለዋል። ኬኔዲ አባተ Still የጠቅላይ ቤተ ክህነት አስተዳደር ጉባኤ ዛሬ ጥር 15/2015 ዓ.ም ባካሄደው አስቸኳይ ጉባኤ ሃይማኖታዊ ክህደት፣ ቀኖናዊ ጥሰት እና አስተዳደራዊ ግድፈት የታየበት ያለውንና ትናንት በወሊሶ ተፈጸመ የተባለውን ሹመት አውግዟል። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በትናንትናው ዕለት ለተለያዩ ሀገረ ስብከቶች 26 ጳጳሳትን መሾማቸውን ያስታወቁ ሲሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሹመቱ ከቅዱስ ሲኖዶስ እውቅና ውጭ የተፈጸመ ነው ሲል ድርጊ ድርጊቱን ማውገዙ ይታወሳል። የጠቅላይ ቤተ ክህነት አስተዳደር ጉባኤም በዛሬው ስብሰባው የተፈጸመው ጉዳይ ህገ ወጥና ቤተክርስቲያንን የማፍረስ ወንጀል ነው ያለ ሲሆን በቤተ ክርስቲያን ላይ ክህደት የፈጸሙ ወይም ሿሚና ተሿሚነን ባዮች ሲል የገለጻቸው ደሞዛቸው እንደ አስፈላጊነቱ እንዲታገድ በማለት ስለመወሰኑ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መንበረ ፓትሪያርክ ጠቅላይ ጽህፈት ቤት ድረገጽ ያገኘነው መረጃ ያመለክታል። ጉባኤው ክህደት ፈጽመዋል ያላቸው አካላት በተቋሙ ውስጥ የሚገለገሉባቸው ቢሮዎች ና ማረፊያ ቤቶች በአግባቡ እንዲጠበቁ ሲልም ትእዛዝ ሰጥቷል። የመንበረ ፓትሪያርክ ጠቅላይ ጽህፈት ቤት ህገወጥ ድርጊት ፈጽመዋል የተባሉትን የአባ ሳዊሮስን የአባ ኤዎስጣቴዎስንና የአባ ዜና ማርቆስን በአዲስ አበባ የሚገኝ ማረፊያ ቤት ማሸጉንም ለማወቅ ተችሏል። በፖሊሱ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ ለአሜሪካ ድምጽ በሰጡት አስተያየት አካሄዳቸው ህግን የተከተለ መሆኑን ገልጸው ምክንያት ምክንያት ነው ያሉትን ያስረዳሉ። ደምን ላጠም ጋፊ ውመታራ ከን መዴዳ የሮ የረዳፊ ውመኒ ለፈ ገረገራ ጅረን ናኖ ገረገራ ጅረኒ የተሰጠው ሹመት ከህዝብ ጥያቄ መነጨ ነው። በተለያዩ አካባቢዎች የሚኖሩ ህዝቦች በተለይ የክንባታ፣ የወላይታ፣ የኦሮሞ፣ የጉራጌና ሌሎች ህዝቦች በቋንቋችን እናምልክ ሲሉ ጥያቄ ሲያቀርቡ ነበሩ። ይህም ጥያቄ ለበርካታ ጊዜያት ለቅዱስ ሲኖዶሱ ሲቀርብ ነበር። ቅዱሳን አባቶችም ይህን ሲጠይቁ ነው የነበሩት። ነገር ግን እስከዛሬ የተሰጠ ምላሽ የለም እና ምን መልስ ነው አሁን የተሰጠው? ቅዱሳን አባቶቻችን እንዳሉት ይህ ሲኖዶስ የአመራር ስብጥሩ ከአንድ አካባቢ በወጡ ሰዎች መሆኑ ነው። ይህም ለስምሪት በሚወጡበት ስፍራ የአካባቢውን ባህልና ቋንቋ በአግባቡ መረዳት ስላልቻሉ በወንጌል ስራው ላይ ችግር ፈጥረዋል። በዚህ ምክንያት ብዙ ሰው ከሃይማኖት ወጥተዋል። ለምሳሌ በኦሮሚያ በሰባት ዓመታት ውስጥ ከአስር ሚሊዮን በላይ ህዝብ ከሃይማኖት ወጥተዋል። ከዚህ የተነሳ ነው ሹመቱ የተከናወነው። ድርጊቱን አውግዘው መግለጫ ከሰጡት አካላት መካከል የሆነውና በተለይ በኦሮሚያ ክልል የሚስተዋሉ የቤተ ክርስቲያን ችግሮችን ለመፍታት የሚያስችሉ ስራዎችን ለመስራት የተቋቋመው ወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ መሆናቸውን የነገሩን ኢንጂነር መርጋ ረጋሳ በበኩላቸው የወዲሰው ድርጊት የቤተ ክርስቲያንን ህግ የጣሰ ነው ብለዋል። እንደኛ እንደ ማህበራችንም ችግሮች እንዳሉ እንረዳለን። ይህንንም በጥናት የተደገፈ ምን ያህል ሰው ወደ ሌላ ቤተ እምነት እየሄደ እንደሆነ ንስሐ ለመግባት ይሄን ከማንም ማህበር በተሻለ የተደራጀ መረጃዎች አሉ። ይህንንም አቅርበን ነው ለቅዱስ ሲኖዶስ ውሳኔ እንዲሰጥ ያደረግ ናቸው። ቅዱስ ሲኖዶስ ለምሳሌ በቋንቋ ላይ ቤተ ክርስቲያን እንዳልተሰራሽ ተደርጎ የሚነሳው ቤተ ክርስቲያን የመጀመሪያው ቃላዋዲ የሚባለው ሁለት መተዳደሪያ ህጎች አሏል። ህገ ቤተ ክርስቲያን የሚባል በተለይ በዘመነ ደርግ ቃለ ዋዲ የሚለውም በአቡነ ቴዎፍሎስ ጊዜ ሲቋቋም ቋንቋን በግልጽ አስቀምጧል። ማንኛውም አካባቢ ላይ ለማገልገል የአካባቢውን ቋንቋ ማወቅ ማንዳቶሪ እንደሆነ እዛ ላይ በግልጽ አስቀምጧል። ቀድማ ነው ቤተ ክርስቲያን የተዋኒ ቋንቋንም ጉዳይ በስልሳ ሰባት ላይ ስለ ቋንቋ ያነሳቸው ቋንቋን የምትመለከትበት ምልከታ አላት ቤተ ክርስቲያን የአገልግሎት መጠቀሚያ ነው ቋንቋው ግን ቋንቋ ብቻም አደለ I just must have ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ትናንት በሰጡት መግለጫ በጉዳዩ ላይ በመወያየት ውሳኔ ለማሳለፍ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ጠርተዋል። የጠቅላይ ቤተ ክህነት አስተዳደር ጉባኤ ደግሞ በዛሬው ስብሰባው ለቅዱስ ሲኖዶስ የውሳኔ አካል ሊሆኑ የሚችሉ የውሳኔ ሀሳቦችን ከቀኖና ቤተ ክርስቲያንና ከሕግ አንጻር በመነሳት መጠቆሙን አመልክቷል። በወሊሶ የተሰጠው ሹመት የማይጸድቅና በፍላጎታቸው መሰረት የማይሄድ ከሆነ ምን ሊያደርጉ እንዳሰቡ የጠየቅናቸው የወሊሶ ሹመት አስተባባሪ ኮሚቴ አባል ነኝ ያሉት መምህር ዳንኤል ጫላ ምላሽ ሰጥተውናል። ሙደሚች አኩመ ቤከሙ ስርና ፊ ደንቢ መን ክርስቲያና ከኔጌዳ ይህ ሹመት የቤተ ክርስቲያኗን ደንብና ስርዓት የጠበቀ ነው። በተለይ ቀኖናና ተውፊትን የጠበቀ ነው። በፍጹም የቤተ ክርስቲያኗን ሕግ የጣሰም አይደለም። ወደዚህ ያስገባንም የህዝቡ ጥያቄ ነው። እንደሚወራው ቤተ ክርስቲያኗን ለሁለት ከፈላችኋት አዲስ ፓትርያርክ ሾማቸው የሚለው ነገር ሐሰት ነው። እኛ አዲስ ፓትርያርክ አልሾምንም። አሁን ሲኖዶሱ ተግባብቶ የተሾሙትን ጳጳሳት ሹመታቸውን አጽድቆ የሚቀጥል ከሆነ የህዝብ ጥያቄ ስለሆነ እንደ ድሮ የሚቀጥል ይሆናል። ካልሆነ ግን አሁን የተሾሙት በዚሁ የሚቀጥሉ ይሆናል። የወልዳ ዳንዲ አቦቲ መንፈሳዊ ማህበር የህዝብ ግንኙነት ክፍል ኃላፊ ኢንጂነር መርጋ ረጋሳ በበኩላቸው ችግሩ በመነጋገር መፈታት እንዳለበት ይገልጻሉ። የምንመራው በህግና በህግ ነው። ህገ ቤተ ክርስቲያን የምንለው የተቀመጠልንን መሰረትና በቃለ ዓዋዲ መሰረት በተለይ እንዲህ አይነት ስልጣነ ክህነት የሚሰጥበት የራሱ የሆነ የቤተ ክርስቲያን ዳራዎች አሉት፣ የቤተ ክርስቲያን ስርአቶች አሉት እና ይሄ የሚደረገው ስርአት ሁሉንም ያግባባ አንድ ኤፒስቆጶስ ሲሾም የሚያስፈልጉት ክራይቴሪያ አንዱ ለሶስት ተብሎ በግብጽ የተቀመጠ አሉ እነሱን ግን ያቀፋ አይደለም። ከዚህ ጋር ተያይዞ ደግሞ ሌላውንም በማሳዘን ነቀፋ ያለው አንድ ወደ ኤጲስ ቆጶስነት የሚሾ ይሁንታውን ከምዕመናን ብዙ መስፈርቶች አሉ። እነዚህን አሟልቶ የመጣም አይደለም። ህገ ቤተ ክርስቲያንን የተጻረሰ ነው። ይህንም ከማድረግ ይልቅ መነጋገሩ ይሻላል የሚል እምነት ስላለ አካሄዱን አግባብነት የሌለው እና የህገ ቤተ ክርስቲያንን የተጻረረ ስለሆነ እንደ ቤተ ክርስቲያን ልጅነታችን አግባብነት የሌለው ነው ብለን ነው የምናምነው። ስልጣን አሰጣጡን ሂደት በታ የጠቅላይ ቤተ ክህነት አስተዳደር ጉባኤ ከዛሬው ውይይቱ በኋላ በሰጠው መግለጫ ቅዱስ ሲኖዶስ በአስቸኳይ መመሪያ እንዲያስተላልፍ የጠየቀ ሲሆን መንግሥትም እያደረገ ያለውን ቤተ ክርስቲያንን የመጠበቅ ስራ አጠናክሮ እንዲቀጥል ሲል ጠይቋል። ከመንግሥት በኩል እስካሁን በጉዳዩ ዙሪያ በይፋ የተሰጠ መግለጫ የለም። ሆኖም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ትናንት በፌስቡክ ገጻቸው ላይ ባሰፈሩት ጽሑፍ ከክፍፍል ይልቅ አንድነትን፣ ከጥላቻ ይልቅ ፍቅርና ይቅርባይነትን መርህ አድርገን በምንንቀሳቀስበት ወቅት ከአንዱ የቤተ ክህነታችን ክፍል ዛሬ የሰማነው ድርጊት አሳዛኝ ዜና ነው ብለዋል። አባቶች በትዕግስትና በሃይማኖታዊ ስርዓት ችግሩን ይፈታሉ ብለን ተስፋ እናደርጋለን ሲሉም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረት ደግሞ በተፈጸመው የቀኖና ጥሰት የመጀመሪያው መፍትሔ ሶስቱን ሊቀ ጳጳሳት በቅዱስ ሲኖዶስ ምልአተ ጉባኤ ጠርቶ ማነጋገር ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። አሁን ወደ ተከታዩ ና ወደ ዓለም አቀፍ ዘገባችንን እንወሰዳችሁ። የጨረቃን ውደት ተከትሎ በሚከበረው የቻይናውያን ሉናር አዲስ ዓመት ዋዜማ አንድ ታጣቂ በብዛት የእስያን ማህበረሰብ የሚገኙበትን የካሊፎርኒያ ግዛት ሞንቴሬ ፓርክ ውስጥ በሚገኝ የዳንስ አዳራሽ ላይ በከፈቱት ተኩስ ቢያንስ አስር ሰዎች ወዲያው ሲሞቱ ሌሎች ደግሞ ቆስለዋል። ጥቃቱን ፈጽመዋል ተብለው የተጠረጠሩት የሰባ ሁለት ዓመት አዛውንት በማግስቱ ራሳቸው ላይ በተኮሱት ሽጉጥ ቆስለው መሞታቸውን ባለስልጣናቱ አስታውቀዋል። የጥቃቱ ምክንያት እስካሁን በግልጽ አልታወቀም። ጄኒያ ዱሎት ያደረሰችን ዘገባ ነው። ስመኝሽ የቆየ ታቀርበዋለች። በዩናይትድ ስቴትስ የካሊፎርኒያ ግዛት በርካታ የእስያ ማህበረሰብ በሚኖሩበት ሞንቴሬይ ፓርክ በሚገኝ የዳንስ አዳራሽ ውስጥ ጥቃቱ የደረሰው ቅዳሜ ጥር 15 ከምሽቱ አራት ሰዓት አካባቢ ሲሆን የቻይናውያን የሉናር አዲስ ዓመት ዋዜማ እየተከበረ በነበረበት ወቅት ነው። የሎስ አንጀለስ ክፍለ ከተማ የፖሊስ መምሪያ ኃላፊ የሆኑት ካፒቴን አንድሪው ሜየር ፖሊስ በቦታው ሲደርስ ስለነበረው ሁኔታ ያስረዳሉ። ፖሊስ በቦታው ሲደርስ በርካታ ሰዎች የቤቱ ደንበኞች ከአካባቢው በጮት ሲወጡ ተመልክተዋል። ፖሊሶቹ ወደ ውስጥ ሲገቡም ተጨማሪ ተጎጂዎችን አግኝተዋል። ጥቃቱን በማድረስ የተጠረጠሩት የሰባ ሁለት ዓመት አዛውንት የሆኑት ሁ ካንትራን ሲሆኑ የመጀመሪያውን ጥይት በተኮሱ ከ ከሀያ እስከ ሰላሳ ደቂቃ በሚሆን ጊዜ ውስጥ መኪናቸውን ነርተው አልሃምብራ አካባቢ ወደሚገኝ የላይ ላይ የዳንስ ስፍራ አምርተዋል። ይሁን እንጂ ተጨማሪ ጉዳት ከማድረሳቸው በፊት በስፍራው የነበሩ ሁለት ሰዎች መሳሪያቸውን እንዲጥሉ በማድረግ አስቁመዋቸዋል። ባለስልጣናቱ እንዳሉት ትራን ሁለተኛውን ጥቃት ለማድረስ ከሞከሩበት ስፍራ በነጭ የጭነት መኪና ካመለጡ በኋላ በሚቀጥለው ቀን አደጋ ካደረሱበት የሞንቴሬይ ፓርክ በስተደቡብ ምዕራብ ሀምሳ ኪሎ ሜትር ርቀት ላይ በምትገኘው ቶራንስ ከተማ ውስጥ ተገኝተዋል። ሮበርት ሉና የሎስ አንጀለስ ክፍለ ከተማ ፖሊስ አዛዥ ናቸው። የቶራንስ ፖሊሶች ከተሽከርካሪው ጀርባ ሲቆሙ ነጭ የጭነት መኪና ወደ አንድ የገበያ ማዕከል የመኪና ማቆሚያ ስፍራ ገባ። ፖሊሶቹ ከመኪናቸው ወርደው ተሳፋሪውን ለማናገር ሲሞክሩ ከጭነት መኪናው የወጣ አንድ የጥይት ድምፅ ሰሙ። ፖሊስ እንደሚለው ትራን ራሳቸውን አጥፍተዋል። ፖሊስ በጭነት ተሽከርካሪ ውስጥ ትራንን ከሞንቴሬ ፓርክ ግድያ ጋር የሚያገናኛቸው መረጃም አግኝቷል። ሌላ በቁጥጥር ስር ያልዋለ ተጠርጣሪም እንደሌለ ባለስልጣናት ተናግረዋል። ሉና በአልሃምብራ የተገኘው ጥቃቱ የተፈጸመበት መሳሪያ በከፊል አውቶማቲክ የሆነ ሽጉጥ መሆኑን እና መሳሪያው ካሊፎርኒያ ግዛት ውስጥ ህገወጥ መሆኑን ገልጸዋል። ትራን ሞተው በተገኙበት የጭነት መኪና ውስጥም ሌላ ሁለተኛ የእጅ ሽጉጥ መገኘቱም ተገልጿል። ፕሬዚዳንት ጆ ባይደን በጅምላ ጥይት የተገደሉትን ሰዎች የሚዘክር አዋጅ እሁድ ለት ያወጡ ሲሆን በዋይት ሀውስ እና በሌሎች የመንግስት ህንጻዎች የአሜሪካ ባንዲራ ለአምስት ቀን ዝቅ ብሎ እንዲውለበለብ አዘዋል። ምክትል ፕሬዚዳንት ካማላ ሀሪስም ፍሎሪዳ ግዛት በተካሄደ አንድ ዝግጅት ላይ ባደረጉት ንግግር በሞንቴሬ ፓርክ ስለደረሰው አሳዛኝ ሁኔታ ይህም ብለዋል በዚህ ክፍል ውስጥ ያለን እንዲሁም በዚህ ሀገር የምንገኝ ሁላችንም ይህ ጥቃት መቆም እንዳለበት እንረዳለን። ስለ ሁኔታው የበለጠ እስክናውቅ እኔ፣ ፕሬዚዳንት ባይደንና አስተዳደራችን ለአካባቢው ባለስልጣናት ሙሉ ድጋፍ ማድረጋችንን እንቀጥላለን። የሞንቴሬ ፓርክ ከንቲባ ሄነሪ ሎ በበኩላቸው በአሳዛኙ ክስተት ላይ የተሰማቸውን ስሜት እንዲህ ሲሉ ገልጸዋል። ይሄ በጣም የተለያየ ማህበረሰብ የሚኖርበት ነው። ትናንት የሉናርን በዓልን በይፋ ማክበር ጀምረናል። የፖሊስ ክፍላችንንም ከተለያየ ማህበረሰብ የተውጣጣ እንደመሆኑ ብዙ ቋንቋ ተናጋሪዎች እንዲሁም መድብለ ባህል ያላቸው ሰዎች በተለያየ ኃላፊነት ደረጃ ይገኛሉ ስለሆነም የፖሊስ ኃይላችን በየዕለቱ የሁሉንም በሞንትሬ ፓርክ የሚኖር ሰው ደህንነት ለመጠበቅ ስራቸውን እንደሚቀጥሉ ላረጋግጥላችሁ እወዳለሁ። የፖሊስ አዛዥ የሆኑት ሉና በጥቃቱ በጥይት የተገደሉት ሁሉም ሰዎች ከአምሳ ዓመት በላይ መሆናቸውን አስታውቀዋል። የተከበራችሁ አድማጮች አሁን ደግሞ ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። በእርግጥ ከሁለት ከመጀመሪያው አጋማሽ ብዙ ደቂቃዎችን ወስደናል። የሰኞ ምሽት ሐኪሞን ይጠይቁ ተራውን ይረከባል። ሐኪሞን ይጠይቁ ለምሽቱ እጅግ የበረታ ቅዝቃዜ በሰውነት ላይ ሊያስከትል የሚችለውን ጉዳት አስመልክቶ ሁለት የፕሮግራሙ ተከታታዮች ባደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። አሉላ ከበደ የቴክሳሱ ፎርስ ወርዝ ላይፍ ኬር ሆስፒታል የሳምባ የጽኑ ህሙማን ሕክምና እና የውስጥ ደዌ ልዩ ሐኪም ዶክተር ደረጀ ሳህሌን ጋብዞ አወያይቷል። የመጀመሪያ ክፍል እንደሚከተለው ይቀርባል። ዶክተር ደረጀ ሳህሌ ያየው በቅድሚያ ያለ ጊዜው አመሰግናለሁ። ጤና ስጥልኝ አሉላ። እኔም እጅግ አድርጌ አመሰግናለሁ ስለጋበዝከኝ። ከክረምቱ የአየር ጠባይ ጋር የተያይዘው የሚነሱ ጥያቄዎች ናቸው የደረሱን። በዚህ በዩናይት ስቴትስና በአውሮፓ ካለፈው የታህሳስ ወር አንስቶ ከፍተኛ ቅዝቃዜ የሚታይበት የበረዶ ወቅት እንደመሆኑ አንዳንድ ጊዜ ቅዝቃዜው እጅግ በመጥናቱ ቁጥራቸው ጥቂትም ቢሆን እስከ ሕልፈት ለሚያደርስ ጤና መታወክ የሚጋለጡ ሰዎች መኖራቸው ይታወቃል። በቅድሚያ ዘለግ ላለ ጊዜ እጅግ ለበረታ ቅዝቃዜ መጋለጥ በሰውነት ላይ የሚያደርሰው ጉዳት እንዴት ነው የሚታየው? በመተፈሻ አካላት ወይም ባተነፋፈስና በደም ዝውውር ስርዓቶች ላይ የሚያደርሰውስ ጉዳት ምንድን ነው? አው ሰውነታችን ሲፈጠር በየትኛውም የሰውነት አካል በተገቢ ስራውን እንዲያከናውን የተወሰነ የቴምፕሬቸር ሬንጅ መኖር አለበት እና በዲግሪ ፈረናይት ከዘጠና አምስት በታች ከሆነ ሃይፖተርሚያ ወይም ከፍተኛ ቅዝቃዜ ነው። የቅዝቃዜው መጠን ዝቅተኛ፣ መካከለኛ እና ከፍተኛ አድርጎ መክፈል ይቻላል። ከሰላሳ ሁለት እስከ ሰላሳ አምስት ዲግሪ ሴንቲግሬድ በሆነ ዝቅተኛ ሃይፖተርሚያ ወይም ዝቅተኛ ቅዝቃዜ መጠን ነው። ከሀያ ስምንት እስከ ሰላሳ ሁለት ከሆነ ደግሞ መካከለኛ የቅዝቃዜ መጠን ነው። ከፍተኛውና በጣም ስቪር የሚባለው ሃይፖተርሚያ ወይም ቅዝቃዜ መጠን ደግሞ ከሀያ ስምንት ዲግሪ ሴንቲግሬድ በታች ነው። እንግዲህ ይሄ በሚሆን ጊዜ ብዙ የሰውነት አካላት በተለየ ደግሞ ልብ ብዙ ችግር ይገጥማታል። የልብ መምታት መዘበራረቅ ወይም ታኪካርዲያ ወይም ደግሞ ቨንትሪኩላር ማለት ልብ በትክክል ያለ መምታት እና በሌላ ቋንቋ እንደ ካርዲያ ካሬስ ድረስ ሰዎች ሊደርሱና በዛ ምክንያት ህይወታቸው ሊያልፍ ይችላል። በተጓዳኝ ብዙ ፍሮስት ባይት የምንለው ቆዳ ላይ ቁስልን ወዲያው የማምጣት ኢንፌክሽንን የማጋለጥ ትንፋሽን ከፍተኛ ሁኔታ በመማወክ ሰዎች ኒሞኒያም፣ እንደዚህ አይነት ኢንፌክሽኖችም በቀጥታ ተጋላጭ ሊሆኑ ይችላሉ። ከዛ ባለፈ የህይወት ህልፈት ሊያስከትል ይችላል። አንደኛ ምን ያህል ጊዜ ለዛ ቴምፕሬቸር ኤክስፖዝድ እንደሆነ አንድ ሰው፣ ያ ደግሞ የሚወስን ጉዳይ ይሆናል። ዶክተር ደረጀን አያይዘን በዓለም ዙሪያ በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ከዚሁ ድንገተኛ የአየር ለውጥ ጋር ይልቁንም እጅግ ቀዝቃዛ ከሆነ የአየር ሁኔታ ካልተዛምደው ቅዝቃዜው የሚያባበስባቸው የበሽታ አይነቶች መኖራቸው ይነገራል። በተለይ የትኞቹ የህመም አይነቶች ሰዎች ይህን መሰሉን እጅግ የበረታ የአየር ጠባይ ወይም የአየር ለውጥ መቋቋም እንዲሳናቸው ያደርጉ ይሆን? እንግዲህ አሁን ትንሽ ቅዝቃዜ ለምሳሌ ሲያገኘን ሰውነታችን መከላከያ ያደርጋል። አንዱ የመከላከያ መንገድ ሽቨሪንግ ወይም መንቀጥቀጥ ነው። ያ ማለት ሰውነታችን የራሱን ሙቀት ለመፍጠር የሚያደርገው የመከላከያ ነው። በዚያ ውስጥ የሰውነታችን የሙቀት አፈጣጠር እና የሌላው ሜታቦሊዝም ስፒድ ነው። አሁን አንዱ ትልቁ ሪስክ ፋክተር ወይም ሰዎችን ተጎጅ የሚያደርገው እድሜ ነው። እድሜ ከፍ ባለ ቁጥር እዚህ አይነት የመከላከያ ሜካኒዝሞች በአጭሩ ና በፍጥነት መሆን አይችሉ ስለዚህ እድሜያቸው ገፋ ያሉ ሰዎች ወይም ደግሞ በጣም ትንንሽ ልጆች ለእንደዚህ አይነት በጣም ከፍተኛ ለሆነ ቅዝቃዜ በጣም ተጎጂ ይሆናሉ። በተጨማሪም የውስጥ ደዌ ያለባቸው በተለይ አንዱ የሰውነታችን ክፍል የታይሮይድ ግላንድ የውስጥ ሙቀታችንን የሚቆጣጠር እና እንደ አስፈላጊነቱ ደግሞ ምላሽ በመስጠት ሰውነትን ለማሞቅ የሚያደርግ ነው። ሰዎች አሁን የታይሮይድ ችግር ካለባቸው በቀላሉ የዚህ ተጎጂ ሊሆኑ ይችላሉ። ከፍተኛ ቅዝቃዜ በአንጎል ላይ የሚያሳድረው ጊዜያዊም ቢሆን ተጽዕኖ አለ። አንዳንድ ጊዜ አጥርቶ ማሰብ እንዲሳንን ያደርጋል የሚል አስተያየት አለ። እስኪ ደግሞ ይሄን ያስረዱ። ነው፣ ልክ ነው። እንግዲህ ቅድም በዘረዘርኳቸው ደረጃዎች ማይልድ ወይም ዝቅተኛው ላይ አእምሯቸው ደህና ይሆናል። በዛውም ደግሞ ሽቨር እያደረጉ፣ እየተንቀጠቀጡ ለራሳቸው እንደገና ሙቀትን ለመፍጠር ይሞክራሉ። እየቆየ ሲሄድና ወደ መካከለኛው ሲገባ አእምሮን የመሳት ወይም አልተርድ ሜንታል ስታተስ ይመጣል። በጣም ሲቪየር ሲሆን ኮምፕሊት ኮማ ውስጥ ሊገቡ ይችላሉ በዛ ጊዜ ነው የካርዲያክ አሬስት ያልነውም የልብ ምት መዘበራረቅና በመጨረሻም እስከ ሞት ሊያደርስ የሚችል መልካም ዶክተር ደረጀ እንግዲህ በስፋት ሰሜን አሜሪካ ደቡብ አሜሪካ እና አውሮፓን ጨምሮ ይበልጡን ቅዝቃዜ ከበረዶ ጋር ተያይዘው በርትቶ በሚታይባቸው ክረምቱ የተለየ ጠባይ ባለው አገሮች ያለውን እጅግ የበረታ ቅዝቃዜ የሚያስከትለውን የጤና መታወክ ነው የተመለከትነው ብርድ በሽታ ያዘኝ፣ ብርድ መታኝ፣ ብርድ አታስመትኝ የሚልትን የመሳሰሉ አነጋገሮች የሚታወቁበትን በኢትዮጵያ ያለውን ከቅዝቃዜ ጋር የተያያዘ ሁኔታ የሚመለከተውን ቃለምልልሳችንን በሚቀጥለው ሳምንት ፕሮግራማችን እንመለከታለን። ዶክተር ደረጀ ሳህሌ ለዛሬው ለጊዜዋ አመሰግናለሁ። እግዜር ይስጥልኝ። የሰኞ ምሽት የያዝነውን ሐኪሞን ይጠይቁ ነበር ያስደመጥናችሁ። አሁን ደግሞ ተከታዩ ሳምንታዊ የስፖርት ቅንብራችን ነው። ኬኔዲ አባተ ዋና ዋና ስፖርታዊ ጉዳዮችን ይዞ ለጥቂት ደቂቃዎች አብሯችሁ ይቆያል። የኢትዮጵያ ብሔራዊ ቡድን በአልጄሪያ እየተካሄደ ካለው ሰባተኛው የቻን ሻምፒዮና ተሰናብቷል። ቡድኑ ቅዳሜ ዕለት ባደረገው ሶስተኛ የምድብ ማጣሪያ ጨዋታው በሊቢያ አቻው ሶስት ለአንድ በሆነ ውጤት ተሸንፎ ነው ከውድድሩ ውጭ የሆነው። ከሊቢያ ጋር በተደረገው ጨዋታ ዋሊያዎቹ 39ኛው ደቂቃ ላይ ያገኙትን የፍጹም ቅጣት ምት በጋቶች ፓኖም አማካኝነት አስቆጥረው መምራት ቢችሉም መሪነታቸው ከአምስት ደቂቃ በላይ አልዘለቀም። በዋሊያዎቹ ላይ በአርባ አራተኛውና ሃምሳኛው ደቂቃ ላይ የተቆጠሩት ሁለ ግቦች ያልተጠበቁ ቀላል ኳሶች ነበሩ። አሰልጣኙ ውበቱ አባተም ከጨዋታው በኋላ በሰጡት መግለጫ ከተቆጠሩባቸው ግቦች መካከል የመጀመሪያዎቹ ሁለቱ ቀላል እንደነበሩ ተናግረዋል። ይሁን እንጂ ለግቦቹ መቆጠር የግብ ጠባቂውንም ሆነ ሌላ ተጫዋችን አልወቅስም ብለዋል። አሰልጣኙ ጫና ፈጥሮ የተጫወተው የሊቢያ ብሔራዊ ቡድን ጨዋታውን ማሸነፍ ይገባዋል ሲሉ አክለዋል። በአገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የቻን ውድድር በምድብ አንድ ከአልጄሪያ፣ ሊቢያ ከሊቢያና ሞዛምቢክ ጋር ተደልድሎ የነበረው የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ጋር ባደረገው የመጀመሪያ የምድብ ጨዋታ ዜሮ ለዜሮ ተለያይቶ አንድ ነጥብ በመያዝ በሁለት ጨዋታዎች ተሸንፎ በምድብ ማጣሪያ ከውድድሩ ውጭ ሆኗል። ሶስቱንም የምድብ ጨዋታዎች ያሸነፈችው አልጄሪያና አራት ነጥብ ያላት ሞዛምቢክ ወደ ቀጣዩ ዙር አልፈዋል። አርሰናል ማንቸስተር ዩናይትድን በማሸነፍ የፕሪሚየር ሊግ መሪነቱን አጠናክሯል። በሳምንቱ የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ማንቸስተር ዩናይትድን 3 ለ2 ያሸነፈው አርሰናል በ19 ጨዋታዎች የሰበሰበውን ነጥብ 50 አድርሷል። በዚህም አንድ ተስተካካይ ጨዋታ እየቀረው ከተከታዩ ማንቸስተር ሲቲ በአ ነጥብ በልጦ ሊጉን መምራቱን ቀጥሏል። በትናንት ምሽቱ ጨዋታ በራሽፎርድ አማካኝነት 17ኛው ደቂቃ ላይ የመጀመሪያውን ግብ ያስቆጠረው ዩናይትድ ቢሆንም ከደቂቃዎች በኋላ ኒኬቲያ ለ አርሰናል የአቻነቷን ግብ አስቆጥሯል። ሁለተኛውን የአርሰናል ግብ ቡካዮሳካ 53ኛው ደቂቃ ላይ ካስቆጠረ በኋላ በ59ኛው ደቂቃ ለዩናይትድ ማርቲኔዝ አስቆጥሮ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች ሲቀሩ በዘጠናኛው ደቂቃ ላይ ኒኬቲያ ለራሱ ሁለተኛዋን ለቡድኑ ደግሞ ወሳኛዋን የማሸነፊያ ግብ ማስቆጠር ችሏል። ጨዋታውም በዚህ ውጤት በአርሰናል የ3 ለ2 አሸናፊነት ተጠናቋል። የአርሰናል አሰልጣኝ አርቴታ ከጨዋታው በኋላ በሰጠው አስተያየት፣ በእውነት በጣም ተደስ ሲቻለሁ በመጨረሻ ምርጥ አጋጣሚ አግኝተናል፣ ደጋፊዎቻችን አስከትለን መጓዛችን ቀጥለናል ሲል ደስታውን ገልጿል። የዩናይትዱ አለቃ ቴንሃግ በበኩሉ ስህተቶችን ሰርተናል፣ የተቆጠሩብን ሶስቱም ግቦች በእኛ ስህተት የተቆጠሩ ናቸው፣ ከዚህ መማር አለብን ብሏል። በሌሎች ጨዋታዎች ዘንድሮ ወጥ አቋም ማሳየት የተሳናቸው ሊቨርፑልና ሊቨርፑል ቼልሲ ቅዳሜ እለት ገጥመው ያለምንም ግብ በአቻ ውጤት ተለያይተዋል። የአምናው ሻምፒዮን ማንቸስተር ሲቲ ደግሞ ወልቨርሀምፕተንን 3 ለ0 በማ ለማሸነፍ በ45 ነጥብ ሁለተኛ ደረጃ ላይ ይገኛል። ዘንድሮ በአስደናቂ አቋም ላይ የሚገኘው ኒውካስል ዩናይትድ ከክሪስታል ፓላስ ጋር 0 ለ0 በሆነ የአቻ ውጤት ተለያይቶ የሶስተኝነት ደረጃውን አስጠብቋል። ኒውካስል በደረጃ ሰንጠረዡ ከተከታዩ ማንቸስተር ዩናይትድ ጋር እኩል 39 ነጥብ ቢኖረውም በግብ በመብለጥ ነው ሶስተኛ ደረጃ ላይ የተቀመጠው። ዳንያል ቬስ በወሲባዊትንኮሳክስ ትንኮሳ ክስ በስፔን በቁጥጥር ስር ዋለ። የስፔን ፖሊስ ብራዚላዊውን ተከላካይ ዳንያል ቬስን በስፔን አንዲት ሴት ላይ ፆታዊ ጥቃት ፈጽመዋል በሚል ውንጀላ አርብ ዕለት ነው በቁጥጥር ስር ያዋለው። የቀኝ መስመር ተከላካዩ አልቬስ ውንጀላውን ውድቅ ቢያደርግም ጉዳዩን የሚከታተለው ፍርድ ቤት ዋስትና ከልክሎት በፖሊስ መኪና በባርሴሎና ከተማ አቅራቢያ ወደሚገኝ ፖሊስ ጣቢያ ተወስዶ መታሰሩን አሶሺየትድ ፕሬስ ዘግቧል። አልቬስ ፆታዊ ጥቃቱን ፈጽመዋል የተባለው ታሳ ሚዳስ 22 በመሃል ከተማ ባርሴሎና ውስጥ በሚገኝ ልዩ የምሽት ክበብ ውስጥ መሆኑን ፖሊስን ዋቢ አድርጎ ዘገባው አመልክቷል። ጥቃቱ ተፈጽሞብኛል ያለችው ሴት ያቀረበችውን ክስ ተከትሎ አልቬስ በጾታዊ ጥቃት ወንጀል በምርመራ ላይ እንደሚገኝ የካታሎኒያ ጠቅላይ ፍርድ ቤት ቀደም ሲል በሰጠው መግለጫ አስታውቆ ነበር። ዳኒ አልቬስ ግን ወንጀሉን አልፈጸምኩም በማለት በተደጋጋሚ አስተባብሏል። ይሁን እንጂ ፍርድ ቤት ዋስትና ከልክሎት በእስር ላይ መሆኑን ተከትሎ የቀድሞው የባርሴሎና ተጫዋች ሐምሌ ወር ላይ የተቀላቀለው አዲሱ የሜክሲኮ ክለቡ ፑማስ ከተጫዋቹ ጋር ያለውን ኮንትራት ማቋረጡን ይፋ አድርጓል። በመጨረሻም አውስትራሊያዊው የኦሎምፒክ ተወዳዳሪ አትሌት ቦል በዶፒንግ ምክንያት ጊዜያዊ እገዳ ተጣለበት። በቶኪዮ ኦሎምፒክ በ800 ሜትር አራተኛ ሆኖ ያጠናቀቀው የ28 ዓመቱ አትሌት ፒተር ቦል በጥቅምት ወር ላይ በተደረገለት ምርመራ በደሙ ውስጥ ኢፒኦ የተባለ አበረታች ንጥረ ነገር መገኘቱ ተገልጿል። ኢፒኦ የተባለው ንጥረ ነገር ቀይ የደም ሴል መጠንን ከፍ በማድረግ ለጡንቻ ክፍሎች ከፍተኛ ኦክሲጅን እንዲደርስ በማድረግ አቅም የሚጨምር ነው። አትሌቱ ታዲያ በትዊተር ገጹ ላይ በለጠፈው መግለጫ ንጥረ ነገሩን በፍጹም አልወሰድኩም ብሏል። ግልጽ ለማድረግ በሕይወቴ ሰው ሰራሽ ኢፒዮ ይሁን ማንኛውንም ሌላ የተከለከለ ንጥረ ነገር ገዝቼ ሚሁን ተጠቅሜ አላውቅም ሲል አስተባብሏል። የአውስትራሊያ አትሌቲክስ ዋና ስራ አስፈጻሚ ፒተር ብሮምሌ በበኩላቸው የምርመራው ውጤት እጅግ አሳሳቢ ነው ብለዋል። ውጤቱን ተከትሎ የሀገሪቱ አትሌቲክስ ቦልን በጊዜያዊነት ያገደው ሲሆን በብሔራዊ ቡድንም ይሁን በክለብ ደረጃ እንዳይሰለጥንም እገዳ ጥሎ ተብሎበታል ። ውጤቱ በዓለም የፀረ አበረታች መድኃኒት ኤጀንሲ ታይቶ አትሌቱ ጥፋተኛ ሆኖ ከተገኘ ከማንኛውም ውድድር የአራት ዓመት እገዳ ይጠብቀዋል። በዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። የተከበራችሁ አድማጮች፣ የሰኞው ምሽት የስፖርት ዝግጅታችንን ነበር ያስደመጥናችሁ። አድማጮች በተከታታይ በምናደርገው የፕሮግራም ማሳሰቢያ ወይም ማስታወቂያችን አስተያየቶቻችሁን አድርሱን፣ ለመልሰን ለአድማጮች እናጋራለን ባልነው መሰረት ከዛሬ ጀምሮ በፌስቡክ ላይ የሚሰጡንን በየቀኑ አምስት አምስት ወይም እስከ አምስት የሚደርሱ አስተያየቶቻችሁን ለእናንተ እናካፍላለን። ለዛሬ የመረጥናቸውንም ወደ እናንተ እናደርሳለን። ኪዳነ ማርያም ለበሱ የተባሉ የፌስቡክ ተከታያችን አልማ የተባለ ገበሬው ከግብር ግዴታ ጋር እየከፈለ ነው። ገበሬው ወዶ ሳይሆን ተገዶ ነው። ማን ይከሰሳል? የሚያስከፍሉትም ዓመታዊ ግብር አስከፋዮች ናቸው። አንድ ገበሬ ከ150 ብር በላይ ያላነሰ ይከፍላል። ሁሉም ቀበሌ ነው ይህን የሚያደርገው የሚል አስተያየት በአማራ ክልል የሚገኙ አርሶ አደሮች ባለፈው ሳምንት ባህር ዳር ከተማ መጥተው አቤቱታ አሰምተዋል በሚለው ዘገባችን ስር የሰፈረ አስተያየት ነው። ያለፉትን ሀያ አመታት፣ ዩናይትድ ስቴትስ ቆይታ ወደ ኢትዮጵያ የተመለሰችውን አርቲስት ማሪቱ ለገሰን በተመለከተ በተሰናዳ ዘገባ ላይ ደግሞ አብዲ፣ አብዲ የተባለ ተከታታይ የማሪዬ በተሰማራችበት ስራ ዘርፍ ስኬታማ አንጋፋ ያምባሰል ቅኝቶችን የምትሰራ በጣም ተወዳጅ አርቲስት ናት። በድጋሚ እንኳን ወደ ትውልድ አገሯ በሰላም መጣች ወይም መጣሽ እንላለን ብሏል። ሌሎች በርካታ ተመሳሳይ አስተያየቶችም ተሰጥተዋል። ባለፈው ሳምንት የተከበረውን የጥምቀት በዓል በተመለከተም ባሰናዳ ናቸው ዘገባዎች ላይ የተለያዩ አስተያየቶች ተሰጥተዋል። በተለይ ደግሞ የተለያዩ አድማጮችና ተመልካቾች አስተያየት የሰጡበት በኦሮሚያ ክልል ምስራቅ ሸዋ ዞን ባቱ ከተማ አቅራቢያ የሚገኘው የደንበል ዝዋይ ወይ ሐይቅ የነበረውን ለየት ያለ የከተራና የጥምቀት በዓል አስመልክቶ በርካታ ሰዎች ስለ ቦታው አስተያየታቸውን አስፍረዋል። በተለይ ደግሞ በድሬዳዋ በጎ ፈቃደኛ የእስልምና እምነት ተከታዮች በከተራ በዓል ላይ ደንብ ማስከበርን ጨምሮ ለክርስትና እምነት ተከታዮች የተደረጉ የተለያዩ ምግቦችንና መሰናዶችን በተመለከተ የተሰጡ አስተያየቶች ቁጥራቸው የበዛ ነው። ባይን መቆጣጠር ነው ያቃተኝ። እግዚአብሔር እንዳከበራችሁ ያክብራችሁ። በእያንዳንዳችሁ ጓታ ጓዳ ገብቶ የተቸገራችሁበትንም ነገር ይፍታላችሁ የሚል አስተያየት የተሰጠው ደረጃ ፈለቀ የተባለ የፌስቡክ ተከታታዮችን ነው። የተከበራችሁ አድማጮች፣ እንግዲህ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። በነገው ምሽት እንገናኛለን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። Salam badal